ሀገርንና ሰላማዊ ህዝብን ከማንኛውም አደጋ መከላከል የጸጥታ አካላት ተቀዳሚ ተግባር መሆን እንዳለበት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ጥቃቶች ጉዳት የደረሰባቸውን ንጹሐን ዜጎችና ቤተሰቦችም መንግስት በይፋ ይቅርታን እንዲጠይቅ ሲል ጥሪ አቅርቧል። የኢዜማን ጋዜጣዊ መግለጫ የተከታተለው መለስካቸው አምሃ ተከታዩን አጠናቅሯል። ሰሞኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በጠራው ጋዜጣዊ ጉባኤ ባሰራጨው የጽሁፍ መግለጫ መንግስት የሀገርን ደህንነትና የህዝብን ሰላም መጠበቅ የመጀመሪያውና ተቀዳሚ ተግባሩ መሆኑን በአጽንኦት ገለጸ። በተለይም ይህ የፀጥታና የደህንነት ተቋማት ተግባር እንደሆነ የሚናገረው የጽሑፍ መግለጫ ሰሞኑን ሀገራችን በገባችበት ችግር ዙሪያ ማብራሪያ ሲሰጡ የነበሩ የጸጥታ ተቋማት ኃላፊዎች ችግሩ እዚህ ደረጃ እስኪደርስ የዘገዩት በወደ ሰፊነት የፖለቲካውን ምህዳር ለማስፋት መንግሥት በያዘው አቋም ምክንያት መሆኑን ሲገልጹ ሰምተናል ይላል። ይህም ተቋማዊ ኃላፊነታቸውን የዘነጋ አካሄድና አገላለጽ በቶሎ ሊታረም ይገባል ሲል ያሳስባል። አክሎም የዜጎችን ሕይወትና ንብረት ለከፍ አደጋ ዳርጎ ወደ ሰፊነት ቅድሚያ የሚሰጠው ጉዳይ እንዳልሆነ ይገልጻል። የጸጥታ አካላት ከምንም ነገር በላይ ቅድሚያ ሊሰጡት የሚገባው ተግባር የሀገርንና የሕዝብን ሰላምና ደህንነት ከጥቃት መከላከል እንደሆነ አሳስበዋል። መግለጫው ከዚህ ጋር አያይዞ በሀገሪቱ በተደጋጋሚ ጊዜ የፖለቲካ ሽፋን እየተሰጣቸው በተቀሰቀሱ ሁከቶች የዜጎች ሕይወት መቀጠፉን፣ የግል ባለሀብቶች ንብረት መውደሙን በማስታወስ መንግስት እንዲህ ያሉ ሁከቶች እንዳይከሰቱ መከላከል፣ ከተከሰቱ መቆጣጠርና የዜጎችን ደህንነት የመጠበቅ ኃላፊነት ዋነኛው ኃላፊነቱና ስራው በመሆኑ መንግስት ይህን ኃላፊነቱን በሚገባ ሳይወጣ ቀርቶ ጉዳት ለደረሰባቸው ዜጎችና ቤተሰቦቻቸው እንዲሁም ለመላው የኢትዮጵያ ሕዝብ በይፋ ይቅርታ መጠየቅና ከዚህ በኋላ እንደዚህ አይነት ጥፋት በፍጹም እንደማይደገም ቃል ሊገባና ሊያረጋግጥ ይገባዋል ብለዋል። መግለጫው አክሎም የመገናኛ ብዙሀን ነጻነትና ሀሳብን በነጻነት የመግለጽ መብት ሀገርንና ሕዝብን ለአደጋ እስከሚያጋልጥ ልቅነት ድረስ መሆን እንደሌለበት ያስገነዝባል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋም በዚህ ላይ ተጨማሪ ማብራሪያ ሰጥተው ነበረም። ሚዲያ የሚሰራው ባህላት አንዱ በነገራችን ላይ ዛሬ ቁጭ ብለን ስናየው የዚህ የሶሻል ሚዲያ መምጣትና ሶሻል ሚዲያን ደግሞ መቆጣጠር አለመቻል በዓለማችን ላይ እየፈጠረ ያለው ትርምስ ከዚህ ጋር የተያያዘ ቢኮዝ የሚወጡትን ነገሮች ህብረተሰቡ ጋር የሚደርሱትን ነገሮች ምንም አይነት የግል እንኳን ኃላፊነት በሌለበት ሁኔታ ምን ያህል አደጋ ሊያመጡ እንደሚችሉ ነው ያየ ነው። ይሄ የኢትዮጵያ ችግር ብቻ አይደለም። በዓለማችን ላይ በአጠቃላይ እያየነው ያለ ችግር ነው። ዴሞክራሲያዊ ስርዓት የመናገር ነፃነት፣ የመረጃ የማግኘት ነፃነት በምንም አይነት ከህይወት በላይ ቅድሚያ የሚሰጠው ነገር አይደለም። ይህንን እንዴት አድርገን ባላንስ አድርገን እንሄዳለን? ለወደፊቱም ዴሞክራሲያዊ ስርዓት ለመፍጠር ስንታታር ለወደፊቱም እንደነኛ አይነት ማህበረሰብን ማህበረሰብ ሰላም ከሌለ ሀገር ከሌለ ስለ ዴሞክራሲ ስለምን ልናወራ እኮ አንችል። የመኖር መብትሽን ማይጠብቅልሽ ስርዓት ካለ ግን ከዛ በኋላ ስለ መናገር መብት አደለም እናወራው። እና እነኛ ነገሮች በሚጋጩበት ጊዜ ማን የበላይነት እንደሚይዝ የመኖር በሰላም የመኖር ፍላጎት የበላይነት ሊይዝ እንደሚችል ሁላችንም በደንብ መረዳት አለብን። ሚዲያውን መረዳት አለብን። ከዛ ባፈነገጠ ቁጥር የማህበረሰብን ሰላም የማህበረሰብን አንድነት ማናጋት በሚጀምርበት ጊዜ ያኔ ኃላፊነት የሚሰማው ለዴሞክራሲያዊ ስርዓት ጥብቅና የቆመ ሚዲያ እንደሚሰራው ሳይሆን እየሰራ ያለው ሀገር ለማጥፋት ከሆነ ይህንን ዝም ብሎ መታገስ የሚችል ዴሞክራሲያዊ መንግስት አለን እያለ ፓርቲው፣ በዚህ መግለጫው የአዲስ አበባ ነዋሪዎችን የሰሞኑን ተመክረው በማሳያነት በመጠቀም ዜጎች ከዘውግ ከሃይማኖት ወይም ከፖለቲካ ልዩነት ባሻገር በመደራጀትና የአካባቢያቸውን ደህንነትና ሰላም ለመጠበቅ የሚያደርጉት ጥረት በመንግስት እውቅና እየተሰጠው ከማኅበረሰብ አቀፍ ፖሊስና የመንግሥቱ የጸጥታ አካላት ጋር የማጣመሩን ተግባር መንግሥትና ሌሎች ባለድርሻ አካላት በተቻለ ፍጥነት ተግባራዊ እንዲያደርጉ ፓርቲው ጥሪውን አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ